በአንዳንድ የኦሮሚያ ከተሞች የአዲስ አበባን ማስተር ፕላን በመቃወም በተማሪዎች የሚካሄድ ሰልፍ ዛሬም መቀጠሉ ታውቋል። በተቃዋሚዎች ላይ የጸጥታ አስተባባሪዎች በሚወስዱት እርምጃም የሰው ሕይወት እንደጠፋ የቆሰሉና የታሰሩ እንዳሉ ለአሜሪካ ድምፅ ሬዲዮ የአፋን ኦሮሞ ቋንቋ ቃለ ምልልስ የሰጡ ነዋሪዎችና የተቃዋሚ ፖለቲካ ተወካዮች ተናግረዋል። በነሞ ዳንዴ የተጠናቀረውን ዘገባ ዝርዝር ትዝታ በላቸው ታቀርበዋለች። በደቡብ ምዕራብ ሸዋ ዞን በቶሌ ወረዳ በባንቱ ከተማ የሁለተኛ ደረጃ ትምህርት ቤት ተማሪዎች ባካሄዱት ሰላማዊ ሰልፍ ላይ ፖሊስ በወሰደው እርምጃ አንድ ተማሪ መገደሉን የዞኑ የኦሮሞ ፌዴራሊስት ኮንግረስ ተወካይ አቶ ገብረ ሚካኤል ደበላ ለቪኦኤ ገልጸዋል። እንግዲህ የተፈጠረው በዚህ ወር ማለት ነው። በህዳር ወር ሀያ አንድ ማታ ጥምቀት ነበረ። ማርያም ኒክስ ነበረ። ልጆች ከዛ ስመለሱ ያው እንደ ዘፈን የመብት ጥያቄ አነሱ። ድንበራችን ይከበር፣ ማንነታችን ይከበር፣ ዲሞክራሲ የውሸት ሳይሆን የእውነት ይሁን፣ ፊንፊኔ መሬታችን ናት፣ እንብርታችን ናት የሚለው ነው። ከዛ በኋላ ማንም ፖሊም ሳይመጣ ነው በራሳቸው ይህንን ብሎ እንደ ዘፈን አድርጎ ከተመለሱ በኋላ ትላንት ቀጠሉ። ትላንት ወደ አምስት ሰዓት ላይ ከትምህርት ቤት ወጥቶ ማንንም ሳይነኩ ንብረት ሳይነኩ ሰውን ሳይነኩ ይሄንን ድንበራችን ይከበር ማንነታችን ይከበር ፍንፍኔ ትልቋ ከተማችን ናት ቋንቋችን የፌዴራል ቋንቋ ይሁን የሚል ከዚህ ውጭ ምንም ያደረጉት ነገር የለም። በዚህ መካከል ከፊት ከፊት የትምህርት ቤቱ ዳይሬክተር እና ሽማግሌ የተባለው የአካባቢ ሰው ፖሊስ ወስዶ ከኋላና ከፊት ሆኖ ልጆቹን ካቆሙ በኋላ ተኩስ ከፈቱ። በዚህ ላይ አራት ልጆች ቆስሎ ወዲያውኑ ወደቁ። አንደኛው እየተነሳ እየተረገጠ ሀያ ሁለት ሜትር ደሙ እየፈሰሰ በሀያ ሁለተኛ ሜትር ላይ ወደቀ፣ ከተመታበት ቦታ ላይ እና እነዛ ልጆች ሉቃስ የሚባል ወሊሶ ሆስፒታል አለ እዛ ተኝቶ እየታከሙ ነው። አንዱ ከፍተኛ ስብራት በግራ እግሩ ላይ ደርሶ ዋር ገብቶ ወይም ደግሞ ቀዶ ሕክምና ገብቶ እስከ ምሽቱ አራት ሰዓት ሊወጣ አልቻለም። በዛ ነው ትተን የወጣ ነው። ዛሬ ኦፕራሲዮንን ጨርሶ ወጥቶ መኝታ ክፍል እንዳለ ተደውሎ ሁልኛል። በሌላ በኩል ደግሞ በምዕራብ ወለጋ ዞን ጉሊሶ ወረዳ የጨልያ ሁለተኛ ደረጃ ትምህርት ቤት ተማሪ ትላንት መሞቱን የአካባቢው ነዋሪዎችና የኦሮሚያ ፖሊስ ኮሚሽን ቃል አቀባይ አቶ ሰለሞን ታደሰ መግለጻቸው ይታወሳል። በዚህ ዕለት ቆስሎ አይራ ሆስፒታል እንደገባ ነዋሪዎቹ የገለጹት። ሌላ የአስራ ሁለተኛ ክፍል ተማሪ ዛሬ ጠዋት መሞቱን ከነዋሪዎቹ አንዱ ገልጸዋል። እንደምታውቀው በዚህ ሰሞን በምዕራብ ወለጋ በአይራ ጉልሶ ወረዳ ስር በሚገኙ ጨሊቃ በምትባለው አካባቢ ኔሳ ጫላ የሚባለው ተማሪ በኦሮሚያ ፖሊስ በተተኮሰበት ጥይት ትላንትና ቆስሎ አይራ ሆስፒታል ገብቶ ዛሬ በሁለት ሰዓት ላይ በሞተ ከዚህ ዓለም ተለይተዋል። አስከሬኑ በሁለት መኪና ታጅቦ ዛሬ ዳንዶ በምትባለው ቀበሌ የቀብር ስነ ስርዓቱ በዚህ ሰዓት እየተካሄደ ነው። በአይራ ከተማ ደግሞ ገመቹ ተቀባይ የሚባል አንድ ወጣትም ተደብድቦ ጭንቅላቱ ተፈንክቶ እጆቹም ተሰባብሮ ክፉኛ ተገልጦ ጀርባውን በዱላ ተደብድቦ ተቀጥቅጦ አሁን ሆስፒታል ገብተዋል። በብዛትም የታሰሩ ሰዎች አሉ። አክሊሉ ተፈራ የሚባሉ፣ ገመቹ መኮንን፣ ጉቱ አበራ፣ አማኑኤል በቀሌ፣ ሴና ተፈሪ የሚባሉ ሰዎችም እንደታሰሩ ነው። ምክትል ኮሚሽነር ሰለሞን ታደሰ ተማሪው የሞተበትን ሁኔታ እንዲህ ሲሉ ገልጸዋል አስኬ ሰረታ ተነቀቡ ከ ሰጉር ባንክ ሁሉ ደርቤራ ጥይቱ በማንኛውም አካል ሊተኮስ የዚህ ልጅ ህይወት ማለፍ እንደ ኮሚሽንም ሆነ እንደ መንግስት ትክክል አይደለም። አስፈላጊው ምርመራ ተደርጎ እርምጃ የሚወሰድበት መሆኑን መግለጽ እፈልጋለሁ። ጠቅላላ ተማሪዎች ላይ የኃይል እርምጃ የሚወሰድበትን ሁኔታ ተጠይቀው ማንኛውም አካል ተማሪዎችን ጨምሮ ያላቸውን ጥያቄ በሰላማዊ መንገድ የህብረተሰቡን ሰላም ሳያደፈርሱ መጠየቅ ይችላሉ ብለዋል። ምክትል ኮሚሽነር ሰለሞን ታደሰ ማስተር ፕላንን ጨምሮ ተማሪዎችና የተቃዋሚ ፓርቲዎች ለሚያነሷቸው ጥያቄዎች መንግስት ምላሽ ከመስጠት ለምን ተቆጠበ? ለሚለውም ጥያቄ እንዲህ ሲሉ መልስ ሰጥተዋል። አካ በእኛ በኩል ይሄ ጥያቄ የተመላልሶ በመነሳቱ ጆሮአችንን ሰተን ማዳመጥና መከታተል አላቆምንም። የማስተርፕላን ጉዳይ ግልጽ ያልሆነላቸው ሰዎች ግልጽ እንዲሆንላቸው የሚመለከተው አካል በየደረጃው ማብራሪያ እየሰጠ ይገኛል። መንግሥት አልዋይም ማብራሪያም አልሰጥም አላለም። ነገር ግን የሀገሪቷ ሰላም እንዳይታወክ ነገር ግን የሀገሪቱ ሰላም እንዲታወቅ የሚፈልጉ አካላት ናቸው ይህን የሚያደርጉት አሁን እንኳን በተለያዩ ከተሞች ህብረተሰቡ ከመንግሥት አካላት ጋር ውይይት በማድረግ ላይ ይገኛል። እነዚህ ውይይቶች መልካም አስተዳደርንና ይህንን ጉዳይ በማስመልከት ነው የሚካሄዱት። የተቃዋሚ ፓርቲዎችን ማመልከቻ በተመለከተ የፌዴራል መንግሥት መልስ የሚሰጣቸው ይሆናል። እንደ ክልል በእኛ በኩል ያለው እውነት ይሄ ነው። ጥቅምና ጉዳቱን ሳያውቁ ይህንን ብጥብጥ የሚያካሄዱ ሰዎችን የሚጠቀሙባቸው አካላት አሉ። ምክትል ኮሚሽነር ሰለሞን ታደሰ ጨምሮም ተቃዋሚ ፓርቲዎች ሰዎች ሳይታሰሩና ሳይሞቱ እንደ ታሰሩና እንደ ሞቱ አድርጎ መግለጻቸው የተለመደ ነው ብለዋል። ሰላም በማደፍረስ ከሚታወቁ አካላትም ጋር የተቃዋሚ ፓርቲዎች ይሰራሉ ብለዋል ከአገር ውጭ ተቀምጠው ተማሪዎችን የሚያነሳሱም አሉ ብለዋል ኮሚሽነር ሰለሞን ታደሰ እነዚህ ግን እነማን እንደሆኑ አላብራሩም በ ቮይስ አፍ አሜሪካ